የታላቅ ረመዳን ጾም ተገባዷል። መላው ሙስሊሙ ማህበረሰብ 1440ኛውን የኢድ አልፈጥር በዓል ለማክበር በአዲስ አበባና አካባቢው ያሉ በአዲስ አበባ ስቴዲየም የኢድ ሰላት ለመስገድ እንደ ወትሮ ሁሉ ይታደማል። ትናንት ማለዳውን ደግሞ ጠቅላይ ሚኒስተር ዶክተር አብይ አህመድ በጋራ ከአዲስ አበባ ወጣቶች ጋር በዓሉን የሚከናወንበትን የአዲስ አበባ ስቴዲየምና አካባቢውን አጽድተዋል። አቶ ካሳሁን ጥላሁን መከባበርና መቻቻል እንዳለ የሚያሳይ ነው ሲሉ ይገልጻሉ። ማንኛውም ሀይማኖት ሳይበግረው ማንኛውም ብሄር ሳይበግረው ሁሉም ሰው አስራ ሁለት ሰዓት ተኩል ላይ ተገኝቶ ስቴዲየሙ ውስጥና ከስቴዲየሙ ውጪ እስከ ሜክሲኮ አካባቢና እስከ ፒያሳ አካባቢ ቸርቸር ጎዳና ድረስ ጥራቱ እንዲጸዳ የተደረገው ህብረተሰቡ ይህን ነገር ሲነገረው እያንዳንዱ ህብረተሰብ መጥረጊያና አካፋ ይዞ በመውጣት ነው። ጥሩን የተቀበለው ወደዚህ መንትን መንገድ ሄደው በዋንነት የተረዳሁት ምንድን ነው አንድ እንደሆነም በብሄርም በሃይማኖት መቻቻል እንዳለ የሚያስመሰክር መሆኑን አጥክንዝቤ ያለሁ ካለፈው ሳምንት ጀምሮ በጎ ፈቃደኛ ወጣቶች በጋራ በመሆን የአምልኮ ና የኢድ ሰላት መስገጃ ስፍራዎችን ሲያጸዱ እንደቆዩ ወጣት ሱራፌል እሸቱ ይናገራል። ሳይዘው ይህ መድረክ የመጀመሪያው አልነበረም። በየመስጊዱ ከአንድ ሳምንት በፊት ነው የማስዳር ስራ የጀመርነው ማለት ነው። እስካሁን በምናደርጋቸው የነበሩ የጽዳት ዘመቻዎች ላይ ሁላችንም በአቅራቢያችን የሚገኙ መስጊዶች ነበሩ ስናቀዳ የነበረው። ዛሬ ግን ለየት ስናደርገው አጠቃላይ እንደ አዲስ አበባ ሁሉም አካባቢ ላይ የነበረው ወጣት ጊዜ በጣም ግልብጥ ብሎ መጥቶ ነው። ከአንድ መሳሰ ሰባት ወረዳ የሚገኙ ወጣቶች ነው መቶ በጣም ብዙ ሰው ነበረ። ጅግ በጣም ደስ የሚል መንፈስ ነበረ። ከዚህ ቀደምም የበዓላት ወቅትን አስታከው ሃይማኖታዊ ክንዋኔ የሚደረግባቸውን እንዲሁም በተመሳሳይ ሁኔታ ሲከናወኑ እንደነበር አቶ ቢሆኔ መሀመድ የአዲስ አበባ ወጣቶች ማህበር ጽህፈት ቤት ኃላፊ ይገልጻሉ። የክርስትና እምነት ተከታዮች የኢድ በዓል የሚከበርበትን አካባቢን በማጽዳት አጋርነታቸውንና አንድነታቸውንም አሳይተዋል። ይህ ጽዳት ስራ በዚህ ለኢድ በዓል ብቻ የጀመርነው አይደለም። ከዚህ ቀደምም በክርስትና እምነት ተከታዮች ዘንድ የሚከበረውን የከተራ በዓል ምክንያት በማድረግ ጃን ሜዳን ሙሉ ለሙሉ የማጽዳት ስራ የእኛ ወጣቶች ከሌሎች መሰል አደረጃጀቶች ጋር በመሆን ስናጠዳ ማስተባብር ቆይተናል። ጉዳዩ የአንድነት ነው፣ የአብሮነት ነው፣ እውነተኛው ኢትዮጵያዊነት የሚገለጽበት ያለፉት ዓመታት ለሙስሊሙ ማህበረሰብ የሰቀቀን ኢድ ሆኖ እንደሚታወስ ኡስታዝ አህመድ ዲን ጀበል ይገልጻሉ። እምነቱ የሚፈቅዳቸውን አጋርነት ማሳየት አስፈላጊም እንደሆነም ያምናሉ። ስራ ምናልባት ባለፉት ዓመታት ጢር ማህበረሰብ በተለያየ መልኩ ድምፅን የማሰማት ተቃውሞውን የመግለጫ የነበረውን አፋኝ ስርዓት በቀጥታ ጥያቄን እንዲመለስ እንደዚሁም እኔንም ጨምሮ ታስረን የነበርነው ነው በርካቶች እንዲፈታ ጫና ማድረጊያና ድምፅን የማሰሚያ መድረክ ሆኖ በመቀጠሉ ኢድም ላይ የሰቀቀን ኢድ ሙስሊሞች የተጠቁበት ኢድን የምናስታውስበት ነው እና እነዛ ሁሉ ነገሮች አልፎ በተቃራኒ ደግሞ ጠቅላይ ሚኒስትራችንም በተመሳሳይ አርአያ ሆነው በዚህ መልኩ ሲገኙ ስሜቱ ከፍ ያለ ነው። እምነቱ የሚፈቅዳቸውን የአጋርነት ሁኔታዎች ማሳየት ተገቢ ነው፣ አስፈላጊ ነው ብዬ እማምናለሁ። ይህም በማድረጋችንም ሰዎች የእምነታችንን ልዩነት ሊያራርቁን የበለጠ ክምስ ሊፈጥሩ ለሚፈልጉ አካላት ጥሩ ምላሽና ሊያሰፉ የሚፈልጉትን ቀዳዳ የሚዘጋ መልካም ጅምር ነው እላለሁ። የሃይማኖቶች የአብሮ የመኖር ባህልን ለማጠናከር እንደሚያግዝ፣ አንድነትና ትስስሩን የበለጠ እንደሚያስተሳስረው የብዙዎች እምነት ነው።